ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመላው ኢትዮጵያውያን አሁንም እንኳን ለ2011 ዓ ም አደረሳችሁ። እኔ መስታወት አራጋውና ጽዮን ግርማንን የዛሬውን ዝግጅታችንን እናስተዋውቃችሁ። በኢትዮጵያ ባለፉት ስድስት ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የሀገር ውስጥ ተፈናቃዮችን ተከታትሎ የሚዘግበው አይዲኤምስ የተባለ ዓለም አቀፍ ተቋም አስታወቀ። ሪፖርቱ የሚያሳየው ኢትዮጵያ በዚህ ስድስት ወራት ብቻ የሀገር ውስጥ ተፈናቃዮች ቁጥር የበዙባት አገር መሆኗን ነው። አንድ ነጥብ አራት ሚሊዮን አዲስ ተፈናቃዮች ተመዝግበዋል። የተቋሙ ዳይሬክተር አሌክሳንድራ ቢላክ ናቸው። አነጋግረናቸዋል። በሌላ ዘገባ የኦሮሚያ ወጣቶች በኢትዮጵያ እየተካሄደ ስላለው ዲሞክራሲያዊ ለውጥ ምን ይላሉ? የለውጡ አካል እኔ ነኝ። ለውጡን እኛ ነን ያመጣ ነው። በሩ ተከፍቷል። ሁሉም ጥሩ ይሆናል ለዚህ ሀገር የሚለውን ኮንት ለማድረግ ምንም ምክንያት ማቅረብ የሚችል አይነት ነው። አክቹዋሊ ብዙ ነገር ባይሰራም ግን ወደፊት ብዙ ነገር ተስፋ እንዳለን እና አዲስ ነገር እንደሚመጣ አምናለው፣ ደግሞ ይሰማኛል። ለውጡ ደስ ይላል ደግፋለን ተከላለበት ደግሞ ህገወጥ የሆነውን ነገር ላይ መንግስት በጣም በትኩረት መስራት አለበት እና ለውጡ አሪፍ ነው። አስተያየታቸው የተካተተበት ዘገባ ይዘንላችሁ እንመለሳለን። በኢትዮጵያና ኤርትራ ሰሜን ምስራቃዊ ድንበር በዛላንበሳና ትላንት የታየው ትዕይንት የሁለቱን ሀገሮች ፍቅርና አንድነት ያረጋገጠ ነበር ሲሉ በስፍራው የተገኙ መስክረዋል። በጣም ሞቅ ያለ ሰርሞኒው ነበረ። ያው እንግዶቹ ዶክተር አብይ እንደሚመጡ ብዙ ሰው አያውቅም ነበር። ትናንትም አልተጣላም፣ ዛሬም ጥላቻ የለውም። በጣም ነው እምባይ የተናነኩት። በጣም በጣም በጣም ከልብ ከልብ ነው የተደሰጥኩት። የሁለቱንም ሀገራት ነዋሪዎችን ያካተተ ዘገባም ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን፣ ካድማስ ተሻገሩ። ዜና ናስቀድም ለዜናዎቹ ተመልሰን መተናል። ቅድሚ ያለን ወደ ምንሰጠው ዜና እናልፋለን። በኢትዮጵያ ባለፉት ስድስት ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የሀገር ውስጥ ተፈናቃዮችን ተከታትሎ የሚዘግብ አይዲኤምሲ የተባለ ዓለም አቀፍ ተቋም አስታወቀ። ጥናቱ ብዙ የሀገር ውስጥ ተፈናቃይ ቁጥር አላቸው ከተባሉ ስድስት የአፍሪካ ሀገሮች ኢትዮጵያ የመጀመሪያው ረድፍ ላይ እንድትቀመጥ አድርጓታል። እስላማዊ ልማት ባንክ ሶማሊያ ውስጥ የጀመረውን የብዙ ሚሊዮን ዶላር ፕሮጅ በሙስና በብልሹ አሰራር ውንጀላዎች ሳቢያ ማገዱ ተጠቆመ። እንደ አውሮፓውያን አቆጣጠር በ2006 ዓ ምት ጥቅምት ወር ላይ የቆላማ አካባቢዎች ልማት ወይም ፕሮጅ በሶስት የገጠር መንደሮች የተጀመረው ለአርብቶ አደሮች ድርቅ ለመቋቋም የሚያስችሉ ዘዴዎችን ለመገንባት የጤናና የትምህርት አገልግሎቶችን ለማዳረስ እና የቀንድ ከብቶችና አዝእርት ጥራትን የማሻሻያ ዘዴዎች ተደራሽነትን ለማሳደግ ታልሞ እንደሆነም ተገልጿል። ፕሮጀክቱ በአጠቃላይ መጪው አምስት ሚሊዮን ዶላር እንደሚሆን ታቅዶ ከዚያ ውስጥ ባንኩ አንድ ነጥብ አምስት ሚሊዮን ወደ ሶማሊያ ማዕከላዊ ባንክ ያለ የባንክ ሂሳብ በሶስት ጊዜ ክፍያ ማስገባቱም ተገልጿል። ይሁን እንጂ ባንኩ ባካሄደው የሂሳብ ቁጥር የልማት ፕሮጄው እስካሁን ምን እንዳከናወነ በተጨባጭ የቀረበ ሪፖርት እንደሌለ ኦዲተሮቹ ገልጸዋል። በሌላ ዜና አፍጋኒስታን ናንጋሃር ክፍለ ሀገር በደረሰው አጥፍቶ ጠፊ ቦምብ ጥቃት የሞቱት ሰዎች ቁጥር 68 መድረሱን ባለስልጣናቱ ገልጸዋል። ቀደም ሲል 32 ሞተዋል ተብሎ ነበር። ጥቃቱ የደረሰው ምስራቅ ናንጋሃር ውስጥ ዳካ የምትባል መንደር ነዋሪዎች የአካባቢው የፖሊስ አዛዥ ከስራቸው እንዲነሱ በመጠየቅ ባደረጉት ሰልፍ ላይ መሆኑ ታውቋል። በመጨረሻም ከዋና ዋናዎቹ ባለግዙፍ የውጭ ንግድ ላኪ ሀገሮች መካከል ኩባንያዎቻቸው በውጭ ሀገሮች ባለስልጣን ጉቦ ማብላት የሚከለክል ሕግ ነቅተው የሚያከብሩት ዩናይትድ ስቴትስን ጨምሮ ሰባት አገሮች ብቻ መሆናቸውን አንድ ሪፖርት ጠቆመ። ጸረ ሙስናው ድርጅት ወይም ትራንስፓረንሲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርት እንደገለጸው የተቀሩት ጀርመን፣ እንግሊዝ፣ ጣሊያን እና ስዊዘርላንድ ሲሆኑ ከዓለም ጠቅላላ ወጪ ንግድ ሀያ ሰባት ከሞተውን ይይዛሉ ብሏል። እንደ አውሮፓውያን አቆጣጠር በ2016 ኦዴ ብሬክት በሚባል የብራዚል የግንባታ ኩባንያ ቢያንስ በአስራ ሁለት ሀገሮች የተለያዩ የስልጣን እርከኖች ላሉ የመንግስት ባለስልጣናት ወደ አንድ ቢሊየን ዶላር ገደማ ጉቦ ማብላቱን እንዳመነ ትራንስፓረንሲ ኢንተርናሽናል አትቷል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዛችን ይቀጥላል። እኔ መስታወት አድራጊውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን ጋቢና ወደ ቀዳሚው ዘገባችን የምናልፈው በኢትዮጵያ ባለፉት ስድስት ወራት ብቻ የተፈናቃዮች ቁጥር በሶሪያ ከተመዘገበው እንደሚልቅ የሀገር ውስጥ ተፈናቃዮችን ተከታትሎ የሚዘግብ አይዲኤምሲ የተባለ ዓለም አቀፍ ተቋም አስታወቀ። ጥናቱ ብዙ የሀገር ውስጥ ተፈናቃይ ቁጥር አላቸው ከተባሉ ስድስት የአፍሪካ ሀገሮች ኢትዮጵያን የመጀመሪያው ረድፍ ላይ አስቀምጧታል። ጽዮን ግርማ የተቋሙን ዳይሬክተር አሌክሳንድራ ቢላክን ከጄኔቫ በስልክ አነጋግራ ተከታዩ ሰላምታውን ዘገባ አጠናቅራለች። በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበው እና መቀመጫውን ጄኔቫ ውስጥ ያደረገው ኢንተርናል ዲስፕሌስመንት ሞኒተሪንግ ሴንተር ወይም አይዲኤምሲ የተሰኘው ተቋም ዛሬ ባወጣው የአውሮፓውያኑ የ2018 ዓ.ም የግማሽ ዓመት ሪፖርት የኢትዮጵያ ተፈናቃዮች ሁኔታ አሳሳቢ ነው ብሎታል። ድርጅቱ የኖርዌጂያን የስደተኞች ምክር ቤት አካል መሆኑን ለአሜሪካ ድምጽ በስልክ የገለጽ የገለጹት የአይዲኤምሲ ዳይሬክተር አሌክሳንድራ ቢላክ ከጥር እስከ ሰኔ ድረስ ያለው የተፈናቃዮች ቁጥር ላይ ተመስርተው ሪፖርት ማውጣታቸውን ተናግረዋል። ሪፖርቱ የሚያሳየው ኢትዮጵያ በዚህ ስድስት ወራት ብቻ የሀገር ውስጥ ተፈናቃዮች ቁጥር የበዙባት አገር መሆኗን ነው። አንድ ነጥብ አራት ሚሊዮን አዲስ ተፈናቃዮች ተመዝግበዋል። ይህ ቁጥርም በአሁኑ ሰዓት ከፍተኛ ትኩረት የሚያስፈልጋት አገር መሆኗን ያሳያል። ተቋሙ ብዙ ህዝብ የተፈናቀለባቸውን አስር አገሮች ጠቅሶ ይፋ ባደረገው በዚህ ሪፖርት በተፈናቃዮች ቁጥር ብዛት የመጀመሪያው አገር ሆናለች ኢትዮጵያ። በስድስት ወር ውስጥ አዲስ ተፈናቃይ ያስመዘገበችው ሶሪያ አንድ ነጥብ ሁለት ሚሊዮን ተፈናቃይ ሲሆን የመን ደግሞ አንድ መቶ አርባ ሁለት ሺህ ሰዎች ተፈናቅለውበታል። በኢትዮጵያ ግን አንድ ነጥብ አራት ሚሊዮን ህዝብ በሀገር ውስጥ በመፈናቀል በመጀመሪያው ረድፍ ላይ ተቀምጣለች። ከአፍሪካ ዘጠኝ መቶ አርባ ስድስት ሺህ ተፈናቃይ ያላት ኮንጎ ኢትዮጵያን ተከትላ ተመዝግባለች። ይህ ሪፖርት እስከ ሰኔ ብቻ ያለው የስድስት ወር ሪፖርት ነው ብለው ደጋግመው ያሰመሩበት ዳይሬ ዳይሬክተሯ አሌክሳንድራ በኢትዮጵያ አዲስ የተፈናቃይ ቁጥር የተመዘገበው ከምዕራብ ጉጂና ጌዲዮ የተፈናቀሉ ሰዎች ቁጥር ነው ብለዋል። በኢትዮጵያ በምዕራብ ጉጂና ጌዲዮ አዋሳኝ አካባቢዎች በተቀሰቀሰ ግጭት ብቻ ተፈናቅለው በተለያዩ መጠለያዎች የሚገኙ ቁጥራቸው ወደ አንድ ሚሊዮን ይደርሳል። ተፈናቃዮቹ እጅግ በተጨናነቀ ሁኔታ ውስጥ እንደሚገኙ፣ ምግብና ውሃ ማግኘት ከፍተኛ ስቃይ እንደሆነባቸውና የጤና አገልግሎትም በበቂ ሁኔታ እንደማያገኙ ገልጸውልናል። በኢትዮጵያ በድርቅና በተለያዩ የተፈጥሮ ሀብት ችግሮች ምክንያት ለረጅም ዓመታት ተፈናቃዮችና እርዳታ የሚያስፈልጋቸው ሰዎች ቁጥር ሲመዘገብ መቆየቱን ያስታወሱት የአይዲኤምሲ ዳይሬክተር አሌክሳንድራ፣ በቅርብ ጊዜ ያሉት መፈናቅሎች ግን በግጭቶች ምክንያት የተፈጠሩ ናቸው ብለዋል። ባለፈው ታህሳስ ወር አነስተኛ ቁጥር ያለው የድርጅቱ ቡድን በሶማሌና በኦሮሚያ ክልል ምክንያት የተፈናቀሉ ተፈናቃዮችን ጎብኝተው እንደነበረም አስታውሰዋል። And there the reports are very similar of overcrowded camps. የዚህኛውም ክልል ሪፖርት በጣም ተመሳሳይ ነው። በዛ ያሉ ተፈናቃዮችም ውሃና መሰረታዊ የሆኑ እርዳታዎችን ለማግኘት ከፍተኛ ችግር አለባቸው። የእነሱም ሁኔታ በጣም ያሳስበናል። አሌክሳንድራ አያይዘው እንደጠቀሱት ይህ ጥሩ ምልክት አይደለም። በአንድ ሀገር ውስጥ በተፈጥሮ ችግር ምክንያት ባሉ ተፈናቃዮች ላይ በግጭት ምክንያት የሚፈናቀሉ ሰዎች ቁጥር መጨመር መጪውን ጊዜ አሳሳቢ ያደርገዋል ብለዋል። ከሁሉም በላይ አሳሳቢ የሆነው ግን በአሁኑ ጊዜ ተፈናቅለው በአጭር ጊዜ ወደ ተፈናቀሉበት ቦታ መመለስ የማይችሉ ተፈናቃዮችን የሚያስፈልጋቸውን እንደ ምግብ ጤና ሁኔታና ውሃ የመሳሰሉትን በአስቸኳይ መለገስ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። እንደሚቀጥለው ዘገባችን እናልፋለን። የኦሮሚያ ወጣቶች በኢትዮጵያ እየተካሄደ ስላለው ዲሞክራሲያዊ ለውጥ ምን ይላሉ? ዘጋቢያችን ሞክታር ጀማል የሚከተለውን አስተያየት ሰብስቧል። ሻሚል፣ እባላለሁ። አዳማ ከተማ ነዋሪ ነኝ። እንግዲህ አሁን ያለው የለውጡ ሂደት በጣም በበጎ መልኩ ሚነሳ ነው። የምንም ጥያቄ ወስ ዘባ ነገር አይደለም። ፖለቲካ ፓርቲዎች ሁሉም ቀደም ብሎ ከፖለቲካ መድረኩ ተገፍቶ የነበሩ በሙሉ መግባታቸው ወደ ሀገር መግባታቸው በጣም በጥሩ ሆኖ የሚነሳና የሚገባ ነው። በዋናነት እንግዲህ ቀጣዩ ሂደት ነው ወሳኝ የሆነውና ብቻ ሳይሆን ሁሉም አካላት ይመለከተኛል የሚሉ አካላት በሙሉ እንዲሳተፉበት እንግዲህ ግዴታ ይኖረባቸዋል። ከዚህ በኋላ በሩ ተከፍቷል። ሁሉም ጥሩ ይሆናል ለዚህ ሀገር የሚለውን ኮንቲ ለማድረግ ምንም ምክንያት ማቅረብ የሚችል አይመስለኝ ከዚህ በኋላ እና እንግዲህ አሁን ይሄ የነበረው በረ ሁኔታ በጣም አፈና ምናምን የበዛበት ነበረና፣ ህዝቡ ትንሽ ይህንን በማጣጣም ሂደት ላይ ሴ ሲገል ሁኔታዊ ሊሆን ይችላል። ይሄ ብቻ ይሁን ሁሉም ማለት ነው ይሄ ሀሳብ ብቻ ይሁን የሚል ነገር ይታያል። ይሄ ነው ትንሽ ተሰባስ መንግስትም ተሰባስን ተሰባስበ የሆነ ነገር ካላበጅለ ድረሰ ጋር መንገራገጭ የሚኖረው እዚህ ጋ ይመስለኛል። የኔ ሀሳብ ነው የሚሆነው ምክንያቱም ይህንን ባህል አልነበረ ሀገር አዲስ ስለሆነ ባህል ዲሞክራሲ ባህል ጊዜም ስለሚፈልግ ፈተና ሊሆን የሚችለው ነገር የምገምተው ይሄ ነው። እውነታውን መቀበል የህዝብን ውሳኔ መቀበል ላይ ትንሽ ቻልንጆች ሊኖሩ ይችላሉ። ግን ምንም አማራጭ ስሜ ጉቱ ዘላለም የሚባለው አዲስ አበባ ነው የምኖረው። አሁን እየመጣ ያለው ለውጥ እንደ አንድ ኦሮሞ ወጣት በጣም የሚያስደስትና ተስፋ የሚሰጥ ነገር ነው። ድሮ እዚህ ሀገር መኖር አይታሰብም ነበር። እኔም እንደ አንድ ኦሮሞ ወጣት አላስብም ስም ነበር። ምክንያቱም ብዙ ነገር ተስፋ የሚያስቆርጥና የማይል ነገር ስላሉ ሰርች እለወጣለሁ ብዬ ማላቸውም ደግሞ ኦፖርቹኒቲም አልነበረም። አሁን ግን ውጭ ሀገር በወጣ ራሱ ቶሎ ተመልሼ አገር የማገልገልና የሆነ ነገር መስራት ፈልጋለሁ ለህዝብህ አሁን በዚህ ሰዓት ጥሩ ጎዳና ወይ ደግሞ ጥሩ መንገድ ይዘን እየሄድን ነው እየተጓዝን ነው ብዬ አስባለሁ። ወደፊት ብዙ ነገር ተስፋ እንዳለን እና አዲስ ነገር እንደሚመጣ አምናለው ደግሞ ይሰማኛልም። አመሰግናለሁ። ስሜ ወንድማገኝ በቀለ ይባላል። ኢሉባቦር ዞን መቱ ከተማ ነው የምኖረው። አሁን ለው በኢትዮጵያ ውስጥ እየሆነ ያለው ለውጥ በጥሩ ጎኖ ማየር ሲሆን እንደ ኦሮሞ ግን እንደ አንድ ኦሮሞ ወጣት ሚመስበ ሁሉም ነገር መልክ የሚያዝ አለበት። ህዝቡ በጥንቃቄ እየሄደ ያለውን ለውጥ ወር የመጣውን ለውጥ በአግባቡ መጠቀም መቻል አለበት፣ መንከባከብ አለበት። አንዳንድ የምናየው የሚያስፈራን ነገር ይኖራል። ለምሳሌ የለውጡ አካል እኔ ነኝ፣ ለውጡን እኛንን ያመጣ ነው፣ ለውጡን ባለቤትነት የመውሰድ እሽቅርድም ያለ ይመስለኛል። እና ህዝቡ በጥንቃቄ ይሄንን ማየት አለበት። ግን ያው እየሆነ ያለው ለውጥ በጣም ጅምሩም ሁሉ ነገሩ መልካም ነው። ይህንን ነገር ደግሞ ወጣቱ ራሱ በሰከነ አእምሮ እያሰበ እየሆነ ወሩ የሚያደርገውን ነገር ሁሉ በትክክል እያሰበ ለውጡን ወደ መጨረሻው ማስኬድ አለበት የሚል ግንዛቤ ነው ያለኝ። እኔ አህመድ ቀሎ ይባላለሁ። ድረዳው ነው ምኑረሆን ይ ለውጥ እኔ እንደምታዩ ጥሩ ነው። ፌደራል ደረጃም በስቴቶች ደረጃም ላይ ጥሩ ነው። ግን ታች አካባቢ ያሉ ሎካል ገቨርንመንት ላይ ያሉ ነገር ችግር አለ። አሁኑም ጥሩ በደንብ ምስና ታደፉ አልመጣም። ጀመጀም ግን እንደኔ ብለውጥ አለ ሊደሮቹም አሁን ሰላም እየመጣ ነው። ሁሉም ነገር ጥሩ ነው። በአንዳንድ ቦታ አካባቢዎች ችግሮች ያሉ አሁን ኢስተርን ላይ እኛ ጋር የምንኖረው አካባቢ ላይ መጀመሪያ ወያኔዎቹ ሀያ አመት ያለፈው ነገሮች ላይ ስላመጡ ኮንፍሊክት ኤሪያ ስላደረጉት አሁኑም ችግር ይበዛል እንጂ እንደ ኢትዮጵያ ለብጡ መ ወደ ትራንሲሽናል ገቨርንመንቶች ነው፣ ግን ወደ ዲሞክራሲ አልገባንም። አሁንም ወደዛ አይገባንም ብለው ያስባለሁ። ፕሮምሳ ረሺድ ይባላለሁ። ደገፍም ሸሽመኔ ከተማ ነው ምኖር። አሁን እየታየ ያለው ለውጥ በጣም አሪፍ ነው። ደገፍም አለበት። ግን የምስተካከሉ ነገራቶችም አሉ። ህገወጥ የሆኑ እንትኖች ይበዛሉ። መንግስት ደግሞ በዚህ ህገወጥ በሆነው ነገር ላይ እርምጃ መውሰድ አለበት። በፖሊስ ስራ ደግሞ እኛ ወጣቶች በፖሊስ ስራ መግባት ሳይሆን ፖሊስ ስራውን እየሰራ እኛ ደግሞ ከኋላ ሆነን ማገዝ መቻል አለብን። እንደዛ ቢሆንና ክድ አሪፍ ነው ብዬ ነው የማስበው። ሌላ ደግሞ ይህን ለውጥ ለመደገፍ ሁሉም ሰው ሁሉም የፖለቲካ ፓርቲ አመራሮች ከለውጡ ጎን ሆነው ከእነሱ የምጠበቀውን ነገር ማድረግ አለባቸው። መንግስትም ደግሞ እንደ መንግስት አሁን የመጣውን ለውጥ ማስቀጠል እንዳለ እንደ ኢስት አፍሪካ ወይም እንደ አፍሪካ ለውጥ ጠብቆ አስጠብቆ መሻገር አለበት ብለን ነው የምናስበው። ለውጡ ደስ ይላል፣ እንደግፋለን። ተከል አለበት ደግሞ ህገወጥ የሆነውን ነገር ላይ መንግስት በጣም በትኩረት መስራት አለበት እና ለውጡ አሪፍ ነው እንቀበላለን ብዬ ነው የማስበው። የምትከታተሉት የጋቢና ቪዮኤ ጉዟችንን ነው። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያና ኤርትራ ሰሜን ምስራቃዊ ድንበር በሰረሃ ዛላንበሳ ትላንት የታየው ትዕይንት የሁለቱን ሀገሮች ፍቅርና አንድነት ያረጋገጠ ነው ሲሉ በስፍራው መገኘታቸውን የገለጹ አስተያየት ሰጪዎች ተናገሩ። ለመጪው ዘላቂ ግንኙነት የመጀመሪያው ትልቅ እርምጃ እንደሆነም ገልጸዋል። የተለያዩ ሰዎችን አስተያየት አካቶ መለስካቸው አመሃ ተከታዩን ዘገባ አጠናቅሯል። ትናንት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዚደንት አቶ ኢሳያስ አፈወርቂ በተገኙበት በዛላምበሳ በሰርሃ በኩል ሁለቱን አገሮች የሚያገናኘው መንገድ ሲከፈት አስገራሚ ትዕይንቶች እንደነበሩ በስፍራው ተገኝተው የነበሩ ሰዎች ለቪኦኤ በስልክ ገለጹ። የአዲግራት ነዋሪ የሆኑትን አቶ ስዩም ዮሐንስን ያዩትን ለአድማጮች ይንገሯቸው አልኳቸው። በጠዋት ጀመረን ነው የከአዲግራት ዛላምበሳ የደረስ ነው በጣም ሞቅ ያለ ሰርሞኒው ነበረ። ያው ዶክተር አብይ እንደሚመጡ ብዙ ሰው አያውቅም ነበር። ሌላ ባለስልጣኖች ይመጡ ይሆናል ግን ፕሬዚደንት ኢሳያስ እና ዶክተር አብይ ይገኛሉ ብሎ ያሰበም የነበረ የለም፣ ከኛው መሀል ማለት ነው። አምስት ስድስት ሰዓት አካባቢ፣ ስድስት ሰዓት ከቀኑ አካባቢ ነው የደረሱት። ህዝቡ በጣም በኃይለኛ ጉጉት ነው የጠበቀው ፕሮግራሙን። እነሱ ከደረሱ በኋላ ያው ትልቅ ደስታ ነው የታየው። እነሱም ሪባን ነበረ ያው ሪባን በግልጽ ግንኙነት እንደተጀመረ መንገድ እንደተከፈተ ለማሳየት ሪባንን ከቆረጡት በኋላ ዝግጅቱን ተጀመረ ማለት ነው። እንደው እርሶ ምን ተሰማዎት? ከዚህ በፊት በቅርበት የሚከታተሉት ጉዳይ ነው፣ እርሶም የአካባቢው ተወላጅ ነዎት። የተሰማኝ ስሜቱን እንኳን መግለጽ በትክክል አልችልም። ምክንያቱም እዛው ፕሮግራም ላይ የተገኘ ስሜቱን መግለጽ አይችልም የተሰማውን ነገር ሁሉም እኔ ብቻ አይደለም ሁሉም ሰው ለመግለጽ የሚከብደው ነገር ነው የነበረው። ለእኛ ደግሞ በተለይ ለኢሮብ ተወላጆች ሰንአፈ ትልቅ ትርጉም አለውና ያ ነገር ልክ መንገዱ ተከፍቷል ሲባል ሰንአፈ ገበያን ተጠቀም እንደማለት ነው ያሰብነው፣ እና ማንኛውም ኢሮብ ይህን ቀን ለመግለጽ ይከብደዋል። ሌላው የአዲግራት ነዋሪ አቶ ወልደ ማርያም ብስራት ደግሞ ትዕይንቱን የተመለከቱበት አቅጣጫ ለየት ያለ ነበረ። እኔ ያየሁት ሁለት ነገር ነው። የኤርትራና የኢትዮጵያ ሕዝብ ትናንት ማልተጣላም ዛሬም ጥላቻ የለውም። ለወደፊትም የሚጣላ ህዝብ አይደለም። ምክንያቱም አንድ አይነት ታሪካዊ፣ ኢኮኖሚያዊ፣ ባህላዊና ማህበራዊ ህይወት የተሳሰረ ህዝብ ስለሆነ እንዲያው በቃ ይገርማል። ህዝቡ ለህዝቡ ያለው ፍቅር በልዩ ሁኔታ ነው የተገለጠው እዛ ድንበሪው አካባቢ ከኤርትራ የተወሰኑ ሰዎች ከኢትዮጵያ የተወሰኑ ሰዎች ሊገናኝ ነው ታስቦ የነበረ። ኋላ ግን ክቡር ዶክተር አቢይ የኢትዮጵያ ጠቅላይ ሚኒስትር እና ክቡር አቶ ኢሳያስ አፈወርቂ እንዲሁም ክቡር ዶክተር ደብረ ጽዮን የትግራይ ክልል ፕሬዚዳንት ሲመጡ ከሁለቱ በኩል የነበሩት ህዝቦች ዛላምበሳ ወገን ከላ ላይ ሆነው ይከታተሉ ነበር። ከሰንአፌ በኩል የመጡትም እንዲሁም በከላ ላይ ሆኖ ሲከታተሉ ነበር። የተወሰኑ የኤርትራና ከኢትዮጵያ በኩል የገቡት ሰዎች ሲገናኙ እና እነዚህ ሰዎች ሲገቡ ወታደሮችን ከላ ላይ የነበሩት ወደፊት ገፍቶ በኃይል ነው የገቡት። በኃይል ሲገቡ ግራ ገባን፣ እኛማ ደነገጥን። እዛ አካባቢ በቃ ሌላ ነገር ነው የነበረ። ይሄ የሚያሳየው ምንድን ነው? ህዝቡ ከበፊትም አልተጣላም በምንም ልጣላ የማይችል ህዝብ እንደሆነ ነው የተረዳ። ሁለተኛው ለዚህ ድንበር መክፈት የኢትዮጵያ ጠቅላይ ሚኒስትር እንዲሁም የኤርትራ ፕሬዚዳንት እና የትግራይ ክልል ፕሬዚዳንት ምን ያህል ትኩረት እንደሰጡ እና የድንበሩ መከፈት ዋጋ እንደሰጡት የሚያሳይ ሁኔታ ነው ያየሁት። በጣም የሚደነቅ ነገር ነው። በወኪላቸው አድርጎ ድንበሩን መክሰት ይችሉ ነበር ግን የሁለቱ አገሮች ግንኙነት ከልብ እንደሚፈልጉ ለህዝብ የሚሰጡትን ከበሬታም እንዲሁ የላቀ መሆኑን ነው የተረዳሁት። ኔ በግሌ ማለት ነው። እርሶስ እንደው የተሰማሁት ስሜት ምን ይመስላል? ሀዘንና ደስታ አንድ ጊዜ ነው በአንጎሌ ውስጥ የመጣው። ያዘንኩት ምክንያት የአገር መሪዎች አገርን ያወድማሉ፣ አገርን ይገነባሉ። ስለዚህ አጣሉን አስታረቁን። ሁለተኛ በጣም የተደሰትኩት እነዚህ ህዝቦች ለሀያ አመታት ያህል ተለያይቶ ቆይቶ ሲገናኙ እኔ በቃ በጣም ነው እምባይ የተናነኩት። በጣም በጣም በጣም ከልብ ከልብ ነው የተደሰትኩት። እና በዚህ መልክ ነው ያየሁት። ሄደው ነበር ተሻግረው ወደ ኤርትራ ውስጥ ገብተው ነበር። እርስዎ ምን የት ሄዱ? ስቲንገሩ ሰላሴ አልደረስኩም። ከዛ ከድንበሩ ወደ ፎርቶ አካባቢ ያለችው ትንሽ ከተማ ደርሼ ነበር። እዛም ሰዎቹ እየጨፈሩ ተደስቶ እየተሳሳሙ ሰላምታ እየተላወጡ ነው ያየሁት። ከዚህ ያህዱት እዛ የቆዩት ዘመድ አገኙ እንዴ? እኔ አሀዞ ሰዎች ነው ያገኘሁት። አሀዞ የሚባሉ የኤርትራ ውስጥ የሚገኙት ሳሆ ተናጋሪ ብሔረሰብ አሉ። እዛ ደግሞ ከሰናፌ አካባቢ የመጡት አቶ ስዩም ዮሐንስን ከጥቂት ወራት በፊት ኢትዮጵያ የአልጀርስን ስምምነትና የድንበር ኮሚሽኑን ውሳኔ ተግባራዊ ለማድረግ ስትወስን በተለይ የሮብ ህዝብ ስጋቱን በመግለጽ ይህን ውሳኔ መቃወሙን አስታውሼ አሁን ያላቸውን አቋም ጠየኳቸው። አዎ በዛን ጊዜ የነበረን ስሜት ምንድን ነው? እኛም የተጠራጠር ነው። አሁን ሰላም የሆን በቃ መንገድ ይከፈት የአልጀሪ ስምምነት እንዳለ ይተገበራል ሲባል መንግስቶች ተገናኝቶም ህዝቡም ተገናኝቶ ዲስካሽን ተደርጎበት የሚሆን ሳይሆን ዝም ብለው በቃ ያው እንደወረደ ተቀብለናል። ስለዚህ አሁን ጀምሮ ያው መሬቱን ለነሱ የተሰጠ የተባለውን ወስደውት ጀምራለን። ያ የተባለ አይነት ስሜት ነው የነበረው። አሁን ግን የጀመረው ግንኙነት በህዝብ ደረጃ ሲሆን እኛ የምናስበው አሁን ቀጥሎ የድንበሩ ጉዳይ ያለው የህዝቦች ግንኙነትም አለ የመንግስታትም ስላለ ዲስከስ ማድረግ እንችላለን ስለዚህ ዲስከሽን ካደረግን ደግሞ ሌላ የሚያስቸግር ነገር ያጋጥማል ብለን አናስብም አሁኑ ስለዚህ እርስዎም ሆኑ እንደው የሚያውቋቸው ሰዎች የሮም ህዝብ ከዚህ ስጋት የተገላገለ ይመስለታል አሁን ያለው ስሜቱ መነጋገር ስለተጀመረ እኛ ከህዝቦቹም ጋር የትናንትናው ብቻ አይደለም። አሁን የምንጠብቀው ሌላ ግንኙነት አለ። አሁን የተደረገው በዛላንበሳ በኩል ያለው ብቻ ነው። አሁን እኛም እየጠይቅን ያለ ነው እና የምናስበው አቅደን ያለው ወደ ኋላ የምንገናኝበት ሌላ አለ። በኢሮብ ድንበር አልተገናኘንም እስካሁን፣ ኦፊሻሊ ማለት ነው። አሁን ያን ሲከፈት ከአጓራባች ህዝቦች ስለምንገናኝ እነሱ ጋር ቁጭ ብለን መነጋገር እድል ስለሚከፍትልን አደጋ ነው ብለን አናስ በአዲስ አበባ ዩኒቨርሲቲ በፒኤችዲ ደረጃ ትምህርታቸውን የሚከታተሉትና በአካባቢው የነበሩት አቶ ብስራት ወለስላሴ የትናንትናው እርምጃ በጣም ትልቅና የሚመሰገን መሆኑ ይገልጻሉ። ይሁንና የድንበረው ስምምነት ዘላቂና ፍትሐዊ እንዲሆን ህዝቡ ወሳኝ ሚና እንዳለው እምነታቸውን ገልጸዋል። ህዝቡ እምነት መናገር ላይ፣ እምነት መፍረት ላይ ትክክለኛውን ውሳኔ መስጠት ላይ ምንም ችግር የለበትም። በሁለቱም ወገን ህዝቡም የሚያስበው ይህንን ነው እና በሁለቱም ህዝቦች መካከል የመተማመን ያለመተማመን፣ የፍርድ ወይም የፍታውን ችግር የለም። ስለዚህ ህዝቡ ተወያይቶ፣ ተገናኝቶ ሁለቱም ህዝቦች ተወያይቶ እና አንድ ላይ እንዲወያዩ እና እንዲወስኑ ችግራቸው የሁለቱም ሀገሮች የፖለቲካ ችግር እንዲፈታ አስተዋጽኦ እንዲኖረው ውሳኔ ላይ ድምፅ እንዲኖረው ከፈቀዱ ትክክለኛና ፍታዊ ውሳኔ መወሰን ይችላለን። ስለዚህ መርዳት ብቻ ሳይሆን ዘላቂ የሆነ ሰላም የሚያመጣ ፍታዊ የሆነ ውሳኔ ማድረግ ይችላል። በዚህ ረገድ የሁለቱም መንግስታት ቁርጠኝነቱ ካለ ስልት ከፍተኛ አስተዋጽኦ ሊኖር ይችላል። ከጥቂት ወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የአልጀርሱን ስምምነት እና የድንበር ኮሚሽኑን ውሳኔ ኢትዮጵያ አለቅድመ ሁኔታ ተቀብላ ለመተግበር ዝግጁነቷን ስትገልጽና በሁለቱ አገሮች መካከል ሰላም እንዲሰፍን መንግሥታቸው ያለውን ውሳኔ ይፋ ሲያደርጉ በተለይ የሮብ ሕዝብ ስጋት እንዳለው በመግለጽ የተቃውሞ ሰልፍ አድርጎ ነበረ። አቶ ወልደማርያም ብስራት በወቅቱ ለቪኦኤ እንደገለጹት የኮሚሽኑ ውሳኔ የኢሮብን ህዝብ ለሁለት የሚከፍል ነው እና ፍትሐዊ አይደለም። ሰላም ደግሞ ያለ ፍትሕ አትመጣም። ሰላም የፍትሕ እናትናት ብለው ነበረ። የአሁኑ አቋማቸውስ ምን ይመስላል? ኢሮብ አካባቢ አቋማችን እንደ ጸና ነው። ምንም የሚ የሚቀየር ነገር የለም። ምክንያቱም በታሪክ አንጻር በምናይበት ጊዜ ከህብረተሰቡ፣ ከብሔረሰቡ አናሳነት አንጻር በምንመለከትበት ጊዜ የኢሮብ ብሔረሰብ ፍላጎት የዘግነት ፍላጎት በኢትዮጵያ ውስጥ ያለው እስካሁን ድረስ ያለው ኢትዮጵያዊነት ላይ የሰራውን የሚያኮራ ስራዎችን በግምት ውስጥ አስገብተን በዚህ ላይ አንደራደርም የሚል እምነት አለን። የህዝቡ አቋምም እንደዛ ነው። ግን ምንድነው የሚሆነው? የኢሮብ ህዝብ በሁለት መከፈል ለሁለቱ አገሮች ፋይዳ የለውም። ለኤርትራም ጡር አይደለም፣ ለኢትዮጵያም ጡር አይደለም። የኤርትራ ህዝብም ድንበራችን ያውቃል፣ በሰላም ከመጣ ከየት ወደየት እንደሆነ የኢሮብ ህዝብ ድንበሩ ያውቃል። የኤርትራ ህዝብ የሽመዛናው ያውቃሉ እና ወደ ጥሩ ሁኔታ ይመጣል የምል እምነት ስላለን ነው። አቋማችን ግን ጠየር ነው። ደስታው ከዚህ የመነጨረ ነው የሚሉት? እርስዎ የህዝብ ለህዝብ ግንኙነት ስለሚፈጠር የበለጠ የድንበሩን አወሳሰን ይረዳል የሚል እምነት ነው ያሉት? አዎ። ስለዚህ በፊትም እንዳሉት አሁንም ሰላም ሲመጣ ፍትህ አብሮ መጥቷል፣ ይመጣል የሚል እምነት አለዎት? አዎ እንደዛ ካልሆነማ ችግር ነው የሚሆነው። በዚህ ላይ በተለይ በተለይ ሮብ አካባቢ ስት- በፍትሀዊ በሆነ መንገድ ድንበሩ ካልተካለለ ህዝቡ እኔ መቼም ከአናሳነቱ አንጻር ስናይ ከኤርትራም ይፃላል ከእዛም ይፃላል፣ ሁለቴም ነው ምክንያቱም ይሄ ነገር ምንድን ነው የኢትዮጵያ መንግስት በደንብ ይህንን ነገር ተረድቶ የህብረተሰቡ ታሪክ፣ ጂኦግራፊያዊ አቀማመጥ የህብረተሰቡን ፍላጎት ያካተተ ፍትሃዊ የሆነ የድንበር መካለል ስራ እንዲካሄድ ከኤርትራ መንግስት ጋር ጥብቅ የሆነ ድርድር ካላደረገ የኤርትራ መንግስትን እኛ ኢትዮጵያውያን መሬታችንም ኢትዮጵያ ነው እያለ ህዝቡ ለሀያ አመታት ሲታገል ቆይቶ የኤርትራ ህዝብን የሚያውቀው ድንበር የኤርትራ መንግስትን የሚያውቀው ድንበር የኢሮም ማንነትን በደንብ ስለሚያውቁ እዚህ ላይ ትክክለኛ የሆነ ፍትሃዊ የሆነ የድንበር አካለል ካልተደረገ ለእኛ ብዙ ትርጉም የሚሰጠን ነገር አይደለም። ተስፋ አለሁት፣ ግን ይሄ ይሆናል ብለው እኔ ተስፋ አለኝ። ምክንያቱም በእርግጥ ምንድነው እውነቱን ስለማ እኔም እስከማውቀው ድረስ እውነቱ መሆን ያለበት እንደዛ ነው እና ሁለቱ ሀገሮች ለመስማማት የገቡበት ቃል ተግባራዊ ሊያደርጉ ከሆነ ባለሙሉ ተሳለኝ። በጣም አመሰግናለሁ አቶ ወልደ ማርያም። በጣም እኔም አመሰግናለሁ። መልካም አዲስ አመት ያደርግልን። የእናንተ ትብብርን በጣም ነው የምናመሰግነው። በጣም ከል ማለት በየጊዜ በዛ አካባቢ ያሉ ሁኔታዎችን ተከታትሎ ለዜና ማቅረብ ቀላል ስራ አይደለም። እናመሰግናለን። በጣም አመሰግናለሁ። እኛም መለስካቸውን እናመሰግናለን። ፕሮግራማችን በዚሁ አበቃ። እንግዲህ በጤና ያገናኘን። ፕሮግራማችንን ይመራ የነበረው ሞቅቢል ያብረው ስናስተናግዳቸው ያመሸ ነው ደግሞ መስታወት አራጋውና ጽዮን ግርማ ነበርን። ደህና አደሩ።